ባለፈው ዓመት በሰላማዊ መንገድ ለመታገል ወደ ሀገር ውስጥ የገባው የሶማሌ ሕዝብ ዲሞክራሲያዊ አንድነት በዛሬው ዕለት መስራች ጉባኤውን ማካሄድ ጀምረዋል። ፓርቲው አመራሮቹና የማዕከላዊ ኮሚቴ አባላቱን እስከ ነገ እንደሚመርጥ የተገለጸ ሲሆን ፓርቲው እውቅና ለማግኘት የሚያስፈልገው አራት ሺህ ፊርማና የፓርቲ ህገ ደንብ የማዘጋጀት ስራዎቹን አጠናቅቄያለሁ ብሏል። አዲስ ቸኮል ተጨማሪ ዘገባ አለው። በዋናነት በሰሜናዊ የሶማሌ ክልል በተለይም በሲቲ ዞን የሚንቀሳቀሰው የሶማሌ ህዝብ ዴሞክራሲያዊ አንድነት ወይም በሶማሌኛ ምህፃሩ ሰርዳ ከሌሎች የሶማሊያዊ ፖለቲካ ፓርቲዎች ጋር በመጣመር በምርጫ ለመወዳደር እየተዘጋጀ መሆኑን አስታወቀ። ሰርዳ ዛሬ የመጀመሪያ ጉባኤውን እያካሄደ ያለው በሀገሪቱ ለምርጫ ከሚወዳደሩ ፓርቲዎች አንዱ ለመሆን ነው። በሀገሪቱ ብዙ ተፎካካሪዎች ስላሉ ብቻ አይደለም ይህንን የምናደርገው። ከኦብነ ጋር አውሮፓ ውስጥ እያለን በጥምረት ለመስራት ተስማምተን ነበር። በምርጫውም የጋራ ፕሮግራም ለመቅረጽ እየሰራን ነው ብለዋል። ፓርቲው ዛሬ ስላካሄደው የመጀመሪያ ጉባኤ የፓርቲው አስተባባሪ ዶክተር ዘካሪ አህመድ ለቪኤንም ብለዋል። መልካም ሂደት ነው። የፓርቲው ፕሮግራም እንግዲህ የሚቀጥሉት ሰአታት ውስጥ ውይይት ይካሄድበታል። መጨረሻ ላይም እንግዲህ የፓርቲው ማዕከላዊ ኮሚቴ ይመረጣል። ኦዲት ኮሚሽን ይመረጣል። ስራ አስፈጻሚዎች ይመረጣል። ቁጥራቸውም እንግዲህ ጠቅላላ ጉባኤ ሲወስን ነው መግለጫ የምሰጠው ማለት ነው። እና በአጠቃላይ ፓርቲው እንግዲህ ትልቅ ለውጥ ለማምጣት ያሉትን ተቃዋሚ የፖለቲካ ድርጅቶች በክልሉ ያሉትን ሰብሰብ አድርጎ ለውጥ ለማውጣት ነው። ይህ ለውጥ ደግሞ ህብረተሰቡ በህገ መንግስቱ የሰፈረውን የዲሞክራሲ የሰብአዊና ዲሞክራሲ መብት እንዲህ መጠቀም የሚችልበትን መልካም አስተዳደር ለመፍጠር ነው። ፓርቲ ውስጥ ከነገ በሚቆየው ጉባኤው ሊቀመንበሩን፣ ምክትል ሊቀመንበሩን እና የስራ አስፈጻሚ ኮሚቴ አባላቱ እንደሚመርጥ በመርሃ ግብሮ የተገለጸ ሲሆን እንደ ክልል ፓርቲ ለመንቀሳቀስ ከምርጫ ቦርድ የሚጠበቅበትንም ማሟላቱን የጉባኤው አስተባባሪ አቶ ጀማል ኡመር በተወሌ ያስታውቀዋል። በፓርቲው የምስረታ ጉባኤ ላይ በክብር እንግድነት የተገኙት የወብነግ ሊቀመንበር አድሚራል አብድራማን ሼክ መሃዲ ፓርቲያቸው ከሰርዳ ጋር በጥምረት ለመስራት መዘጋጀቱን ለጉባኤተኞች አስታውቀዋል። የሰርዳ ጉባኤን ለመሳተፍ ትላንት ማታ ነው ድሬዳዋ የመጣ ነው። ሰርዳና እኛ በጥምረት ለመስራት ተስማምተናል። አላማችን የሁሉም የሶማሌ ፓርቲዎች ጥምረት ለመፍጠር ነው። መልእክታችን ግልጽ ነው። በዚች ሀገር ብዙ ችግር አልፈናል። አሁን የምንቻቻልበትና አብረን የምንሰራበት ወቅት ነው። ሁሉም ብሔር የራሱ ፍላጎት አለው። የሌሎች መብት ባልተከበረበት ሁኔታ የአንዱ ተነጥሎ ሊከበርለት የሚችል መብት የለም። አሁን እኛ እያደረግን ያለነው ታማኒና ሁሉም የሚስማማበት ግልጽ ውይይት ማካሄድ ነው ብለዋል። የሰርዳ መስራች የሆኑት ዶክተር ዘካሪያ አህመድ በዓፄ ኃይለ ሥላሴ ጊዜ ከሀገር ተሰደው የነበሩ ሲሆን እርሳቸው የሚመሩት ፓርቲ ሰርዳና በትጥቅ ትግል ተሳትፎ የሚታወቀው ኦብነግ በሀገሪቱ በዴሞክራሲያዊ መንገድ በጋራ ለመንቀሳቀስ ባለፈው ዓመት በጋራ ወደ ኢትዮጵያ መምጣታቸው ይታወሳል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ